ታክስ ይሰውራሉ፣ ህገወጥ ደረሰኞችን ይጠቀማሉ፣ ያትማሉ ያላቸውን 166 ድርጅቶች የገቢዎች ሚኒስቴር በይፋ አስታውቋል። የገቢዎች ሚኒስትር አዳነች አቤቤ የሰጡትን መግለጫ ተንተርሶ ፀሐይ ዳምጠው ተከታዩን ዘግባለች። ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የምጠቀሙ ሀሰተኛ ማንነት ያላቸው መሆናቸውን የገቢዎች ሚኒስቴር አስታውቋል። በነፍስ ወከፍ ከሃምሳ አንድ ሚሊዮን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከሚጠይቁ ድርጅቶች መካከል አስራ ስድስት ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስቴር ሚኒስትሯ ወይዘሮ አዳነች አበበ ገልጿል። አንድ ምሳሌ ብቻ ማንሳት ይቻላል። እዚህ ላይ በስሙ ቢኤምኢቲ የሚባል ፒኤልሲ ከብል የሚያመርት ወደ አንድ ነጥብ አምስት ቢሊየን ገንዘብ አካባቢ ከስር ያለው ብሎ እነኝህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትልና ባገኙት ጥቆማ መረጃ መሰረት እነኚህ ደረሰኞች የቀረቡት ከእነኚህ ሀሰተኛ ድርጅቶች መሆኑን ስለደረሱበት ይህንን መነሻ በማድረግ የምርመራ ኦዲት እንዲደረግ አደረግን ማለት ነው። አይደለም አንድ ነጥብ አምስት ቢሊየን ሊከስር ስድስት መቶ ሰባ ሚሊየን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የተባሉ ወደ 16 የሚሆኑ ድርጅቶች አሉ። ለጊዜው ማድረግ የፈለግነው እነኚህን ሀሰተኛ ድርጅቶች ደረሰኝ የሚሸጡ ህዝቡ እንዲያውቃቸው፣ ግብር ከፋዩ እንዲያውቃቸው፣ ምንም አይነት በእነሱ ስም የሚቀርብ ደረሰኝ ወንጀል መሆኑን አውቀው እንዲታቀቡ ነው። በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምስጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊየን 900 ሚሊዮን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌዴራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ሚኒስትሯ አብራርቷል። መቶ ስልሳ ስድስት ድርጅቶች ምንም አይነት የሚሸጡትም እቃውኔ የሚሰጡት አገልግሎት የሌላቸው ሲሆን በሀሰተኛ መታወቂያ፣ በሀሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጸዋል። ወይዘሮ አዳኔች እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ እያተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይም ደግሞ እንደ እቃ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው በስም ዝርዝርም ተመዘገቡ የሚቀርቡበትን ወይም ደግሞ ማንነታችን ለግብይት የሚያበቃ ነው ብለው የያዙትን መረጃ ጭምር ሀሰተኛ መረጃ አውጥተነዋል ማለት ነው። እነኚህ ድርጅቶች ደረሰኝ ይሸጣሉ ብቻ ሳይሆን ከነሱ ደረሰኝ የሚገዙ አካላት ደረሰኙን በመጠቀም አንደኛ፣ ሳይከሱ የሀሰተኛ ኪሳራ የሚያቀርቡ፣ ሁለተኛ፣ አትርፈው እያሉ ምንም ገቢ እንዳላገኙ አድርገው ባዶ የሚያሳውቁ፣ ሶስተኛ፣ ሌሎቹ የከፈሉትን ግብር በተመላሽ ተመልሰው የሚጠይቁና የሚወስ ከእኚህ ጋራ በመተባበር ኔትወርክ ፈጥረው የሚሰሩ ናቸው ማለት ነው። ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት ሀምሳ ሰባት ቢሊዮን ሶስት መቶ ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል። ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናውና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ ዓመት የተሰበሰበው ገንዘብ የወቅቱ ግብር ነው፣ የተሰበሰበው በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀውና የከፈለው ገንዘብ ነው። በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31.1 ቢሊዮን ብር ከውጭ ንግድ ቀረጥና ታክሲ 24 48 ቢሊዮን ብር እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብርና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር ገቢ መሰብሰቡንም አስረድቷል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።